ኮሮና ቫይረስ ወደ ኢትዮጵያ እንዳይገባ ለመከላከል እየሰራ መሆኑን የሕብረተሰብ ጤና ኢንስቲትዩት አስታውቋል። የዓለም የጤና ድርጅት ትናንት በሰጠው መግለጫ ወረርሽኙ ለጊዜው ለቻይና አጣዳፊ ሁኔታ ቢደቅንም ወደ ዓለም አቀፍ አደጋነት ገና አለመሸጋገሩን አስታውቋል። ከተለያዩ ምንጮች የደረሱንን ዘገባዎች ሶሎሞን አባተ እንደሚከተለው አሰናድቷል። ከቻይና ጋር በንግድና በሌሎችም የምጣኔ ሀብት መስኮች በጥብቅ የተሳሰረችው ኢትዮጵያ የኮሮና ቫይረስ መዛመት ጉዳይ ከሚያሳስባቸው ሀገሮች አንዷ እንደሆነች እየተነገረ ነው። የማኅበረሰብ ጤና ኢንስቲትዩቷ ዛሬ ለመገናኛ ብዙሃን በሰጠው መግለጫ ለመንገደኞች ስለ ቫይረሱና ስለሚተላለፍባቸው መንገዶች መረጃ እንደሚሰጥ በዓለም የጤና ድርጅት ምክር መሰረትም ቦሌ ዓለም አቀፍ አውሮፕላን ጣቢያ ላይ የሰውነት የሙቀት መጠን ምርመራ ማድረግ መጀመሩን አስታውቋል። ቫይረሱና የሚያስከትለውም ሕመም ወደ ታየባቸው አካባቢዎች የሚጓዙ መንገደኞች የሳልና የትኩሳት ምልክት ከሚታይባቸው ሰዎች እንዲርቁ በአመጋገብና በግል ንጽሕና አጠባበቅ ላይም ጥንቃቄ እንዲያደርጉ የኢትዮጵያውን የመከላከልና የዝግጁነት ሥራ የሚያስተባብረው የማኅበረሰብ ጤና ኢንስቲትዩት መክሯል። የኢትዮጵያ አየር መንገድ ወረርሽኙ ወደ ተዛመተባቸው አምስት የቻይና ከተሞች ቤጂንግ፣ ሆንግ ኮንግ፣ ሻንግሃይ፣ ቻንዱና ጋንዡ እንደሚበር ተገልጿል። የዓለም የጤና ድርጅትም ትናንት በሰጠው መግለጫ የኮሮና ቫይረስ ወረርሽኝ ዓለም አቀፍ ስጋት መደ ቀኑን አስታውቋል። ይሁን እንጂ ከቻይና ውጪ የጤና አደጋ ነው ብሎ ግን አላወጀም። ለኮሮና ቫይረስ የተጋለጠውና የታመመው ሰው ቁጥር ከ500 አልፏል። ከመካከላቸው ቢያንስ 18 ሰው እዚያው ቻይና ውስጥ በዚሁ ጦስ ሞቷል። አሁን ማምሻውን ደግሞ ማይክል ብራውን ዋሽንግተን ዲሲ ላይ ባጠናቀረው ዘገባ እስካሁን ድረስ 830 ሰው በኮሮና ቫይረስ መያዙንና 25 ሰው መሞቱን የቻይና ብሔራዊ የጤና ኮሚሽን ማሳወቁን ጠቁመዋል። ከቻይና ውጪም ትናንት ሐሙስ ሲንጋፖርና ቪየትናም ውስጥም አዳዲስ አጋጣሚዎች የተስተዋሉ ሲሆን ቫይረሱ ጃፓን፣ ታይዋን፣ ደቡብ ኮሪያ፣ ታይላንድና ዩናይትድ ስቴትስ ውስጥም ተገኝተዋል። ኮሮና ቫይረስ በተቀሰቀሰባት ውሃን ከተማ ውስጥ ለመቆጣጠር የቻይና ባለሥልጣናት ጥብቅ እርምጃዎችን እየወሰዱ መሆናቸውን ሄንሪ ሬጅዌል ከለንደን ዘግቧል። 11 ሚሊዮን ነዋሪ እንዳላት በሚነገረው መላ ከተማይቱ ውስጥ ፖሊስ መሰማራቱን ከዚያው እየወጡ ያሉ ፎቶዎች እያሳዩ ነው። ለቫይረሱ እየተጋለጠ ያለው ሰው ብዛት እየጨመረ በመጣ መጠን ውሃን ከተማ በምትገኝበት መላ ሁቤ ክፍለ ሀገር የጥንቃቄና የቁጥጥር እርምጃዎቹ እየጠበቁ መጥተዋል። ነገና ከነገ በስቲያ እንዲያውም ቻይና ውስጥ ዛሬና ነገ መሆኑ ነው። ቅዳሜና እሁድን የሚከበረው የአዲሱ የጨረቃ ዓመት ክብረ በዓል ጉዞ ስጋቱን አባብሶታል። ለማንኛውም ግን ወደ ውሃን የሚገቡና ከዚያም የሚወጡ የህዝብ ማመላለሻዎች ሙሉ በሙሉ በመቋረጣቸውና በዚያ የሚተላለፉ አየር መንገዶችን መስመሮቻቸውን በመሰረዛቸው ሰውም የጉዞ እቅዱን እየተወው እንደሆነ ታውቋል። ቤጂንግ ላይ የሚገቡና የሚወጡ መንገደኞች ግን ጥንቃቄያቸውን አጠናክረዋል። በጣም ተጨንቅ ያለው እንደ ሳርስ አይነት ወረርሽኝ እንዳይሆንም በጣም ፈርቻ አለው። ለዚህ ነው ሁላችንም ጭንብል አድርገን የምንንቀሳቀሰው። መንገደኛዋ ሲንዲቼን ለቻይና ማዕከላዊ ቴሌቪዥን ከሰጠችው ሐሳቧ የተወሰደ ነው የሰማችሁት። የሕክምና ባለሙያዎች በመላ ቻይና ምርመራ እያደረጉ መሆናቸውን የመንግሥቱ ቴሌቪዥን አሳይቷል። ትኩሳት ቢጤ የተስተዋለበት ተነጥሎ እንዲቆይ ይደረጋል። እርግጥ እነዚያን የሲሲቲቪ ምስሎች የዛሬ መሆን አለመሆን ቪኦኤ ማጣራት አልቻለም። የዓለም የጤና ድርጅት የቫይረሱንና የተከተለውንም ወረርሽኝ አሳሳቢነት ባያቃልለውም ዓለም አቀፍ አደጋ ግን ገና አልሆነም ብሏል። የደብሊዩ ኤችኦ ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ሜክ ኖ ሚስቴክ ዲስ ኢዝ አን ኢመርጀንሲ ኢን ቻይና But it has not yet become a global health emergency. ምንም እንኳን ቻይና ውስጥ የአጣዳፊ ጊዜ ሁኔታን ቢፈጥርም በዓለም አቀፍ ደረጃ ግን ገና የጤና አደጋን አልደቀንም። ወደዚያ ደረጃ ግን ሊሸጋግር ይችላል። ኢት ሜይ የት ቢካም ዋን የዓለም የጤና ድርጅት የአጣዳፊ ሁኔታዎች ኮሚቴ በአስር ቀናት ውስጥ ለመሰብሰብ አቅዷል። ባለሙያዎቹም የሚናገሩት ኮሮና ቫይረስ የዛሬ 17 ዓመት ተቀስቅሶ የስምንት መቶ ሰው ሕይወት ያጠፋውን ከእንግሊዝኛ ስያሜው ምህፃር ኤስኤአርኤስ ወይም ሳርስ እየተባለ የሚጠራውን እጅግ የጠናና አጣዳፊ የመተንፈሻ አካላት መታወክን ያህል አስፈሪ አለመሆኑን ነው ገና የላንካስተር ዩኒቨርሲቲው የደቂቅ ተሐዋሲያን ተመራማሪው ዶክተር ዴሪክ ጋተርነር ስለ ኮሮና ቫይረስ ምንነት ይናገራሉ። የምናውቀው የሳርስ የቅርብ ዘመዱ ነው። ስለዚህ እጅግ አደገኛ ሊሆን የሚችል ተደርጎ መወሰድ አለበት። ሆኖም ግን በኮሮና ቫይረስ ከተያዘው ሰው የሞተውን ቁጥርና የሞቱትን መጠን ስናሰላ ከሳርስ በእጅጉ ያነሰ ነው። ቫይረሱ የተነሳው ውሃን ከተማ ውስጥ በሕገ ወጥ መንገድ ከገቡና ለምግብነት ከዋሉ የባህር ውስጥ እንስሳት እንደሆነ ተገምቷል። የባህር እንስሳት እንደሆነ ተገምቷል። ቻይና ይህንን ነገር ውሃን ውስጥ በእንጭጩ ማስቀረት እንድትችል ሁሉም ድጋፍ ሊሰጣት ይገባል። ከሁሉም ምልክቱ ከታየባቸው ሰዎች ጋር ግንኙነት የነበራቸው ሁሉ በክትትል ሊገኙ ተነጥለው እንዲቆዩም ማድረግ ያስፈልጋል። ውሃን ውስጥ የመተንፈሻ አካላት ጤና መታወክ ምልክት የሚያሳዩ ሁሉም ምርመራ ሊደረግባቸው ይገባል። በመላው ዓለም በመንገደኞች ላይ የሚደረገው ክትትልና ምርመራ እየጨመረና እየተጠናከረ ነው። አሁን የጤና ባለሙያዎችን አብዝቶ እያሳሰበ ያለው ቫይረሱ ከቻይና ውጭ ከሰው ወደ ሰው ሊተላለፍ የመቻሉ ሐሳብ ነው። ያኔ ኮሮና ቫይረስ ዓለም አቀፍ ወረርሽኝ ወይም የጤና አደጋ ሆነ ማለት ነው።